ይህ የአሜሪካ ድምፅ ነው። በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ ረቡዕ ነሐሴ 17 ዓ ም 2215 ዓ ም ዝግጅታችን ጀመረ። አዲሱን የደቡብ ኢትዮጵያ ክልል አወቃቀር በመቃወማቸው በመቶዎች የሚቆጠሩ የአርባምንጭ ከተማና የጋሞ ዞን ነዋሪዎች እንደታሰሩ የጋሞ ዲሞክራሲያዊ ፓርቲ ማስታወቁ፣ በአማራ ክልል ሰሞኑን አለመረጋጋትና የተኩስ ልውውጥ የነበረባቸው የጎንደርና ሸዋሮቢት ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው አስተያየት ሰጪዎች መናገራቸው፣ እንዲሁም 11 የተቃዋሚ ፓርቲ ፖለቲካ ፓርቲዎች የሚገኙበት ካከስ ወይም የመካሮች ስብሰባ ስብስብ የኢትዮጵያ ሕዝብ ችግር በአስቸኳይ ጊዜ አዋጅ ብቻ ሊፈታ እንደማይችል በመጥቀስ በአማራ ክልል በትግበራ ላይ ያለውን አዋጅ ተቃወሙ የሚሉትና ሌሎች የአገር ውስጥና የውጭ ዘገባዎች ይኖሩናል። ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው ስመኝሽ የቆየ ወንበሩ ላይ ትገኛለች። ዝግጅቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤንስ ዳት ኮም እንዲሁም በፌስቡክ አት ቪኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ልትቆዩ ጋብዛለሁ። አሁን በቀጥታ ወደ ዓለም ዜናው በድጋሚ እንደምናመሻችሁ። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ራማፎሳ የዓለም ኢኮኖሚዎች አፍሪካ ላላት አውቅም እውቅና እንዲሰጡ ጥሪ ያቀረቡ፣ በዚምባብዌ ምርጫ ድምፅ የመስጠት ሂደት ቀጥሏልና፣ የኬንያ ፍርድ ቤት ሜታና የአባረራቸው ሰራተኞቹ ችግራቸውን በውይይት እንዲፈቱ 21 ቀን ሰጠ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ብሪክስ በሚል የእንግሊዝኛ ምጽሐረ ቃል የሚታወቀው የአምስት አገሮች ስብስብ መስፋፋት ጋር ተያይዞ የዓለም ኢኮኖሚ ተዋናይ የሆኑ ሀገራት አፍሪካ ያላትን አቅም እንዲቀበሉ በመጠየቅ የደቡብ አፍሪካን አቋም በድጋሚ አሳውቀዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ያቀፈው የብሪክስ ቡድን በዓለም ላይ ትልቁ የታዳጊ ኢኮኖሚ ስብስብ ሲሆን እነዚህ በማደግ ያለ በማደግ ላይ ያለ ኢኮኖሚ ያላቸው ሀገራት በሚቀጥሉት ሶስት ቀናት ያላቸውን ትስስር ማሻሻል በሚችሉበት መንገድ ዙሪያ ይወያያሉ ተብሎ ይጠበቃል። የአፍሪካ ሀገራት ምርጫቸው ወደ አህጉራችን መጥተው መዋለ ነዋ የሚያፈሱ ብቻ ሳይሆኑ ጥሬ ሀብቱን እዚሁ ምንጩ ያለበት የሚጠቀሙ መሆኑን ግልጽ አድርገዋል ያሉት ራማፎሳ፣ ምክንያቱ የአፍሪካ ሀገራት ፍላጎታችን ድንጋይና አሸዋ ወደ ውጭ መላክ ብቻ ሳይሆን ያለቁ ምርቶችንም መላክ መቻል ነው ሲሉ አስታውቀዋል። ከአምስቱ የብሪክ አባል ሀገራት የተውጣጡ ከ1200 የሚበልጡ ተወካዮችና ከሌሎች ታዳጊ ሀገራት የተውጣጡ ተሳታፊዎች የሚገኙበት ጉባኤ በደቡብ አፍሪካ ትልቁ ከተማ ጆሀንስበርግ እየተካሄደ ሲሆን በአካል ያልተገኙት የሩሲያው ፕሬዚዳንት ቭላዲሚር ፑቲን በቪዲዮ ባስተላለፉት መልእክት ሞስኮ የስብስቡን ሊቀመንበርነቷን ተጠቅማ ቡድኑ በዓለም ላይ ያለውን ሚና እንደምታጠናክር እንዲሁም በመጪው ዓመት ጥቅምት የሚደረገውን ጉባኤ በካርዛን እንደምታስተናግድ ገልጸዋል። በዚምባብዌ እየተካሄደ ላለው ምርጫ ድምፅ የመስጠት ሂደት ረቡ ጠዋት የተጀመረ ሲሆን ምርጫው ዘግይቶ መጀመሩን በመግለጽ ለቀረበው ቅሬታ የዚምባብዌ ምርጫ ኮሚሽን ምክንያቱ የአቅርቦት ችግር መሆኑን ገልጿል። ሁከትና ብጥብጥ የሞላበት ምርጫ በማካሄድ የምትታወቀውን ሀገር የሚያስተዳድሩት ፕሬዚዳንት ኤመርሰን ምናንጋጓ ለሁለተኛና ለመጨረሻ የስልጣን ዘመን የሚወዳደሩ ሲሆን ከእርሳቸው ጋር 12 ተፎካካሪዎች ለምርጫ ቀርበዋል። ዋናው ፉክክር ግን አዞ በሚል ስያሜ በሚታወቁት የ80 ዓመቱ ምናንጋጓና ዜና በ45 ዓመቱ የተቃዋሚ መሪ ኔልሰን ቻሚሳ ሊሆን እንደሚችል ተገምቷል። ዚምባብዌ እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ከነጭ አገዛዝ ነጻ ከወጣች ወዲህ የመሯት ሁለት መሪዎች ብቻ ሲሆኑ እንደ አውሮፓውያን አቆጣጠር በ2018 በተካሄደው ምርጫ ምናንጋግዋ ቻሚሳን በጠባብ ውጤት ነበር ያሸነፏቸው። የፕሬዝዳንታዊ ምርጫው ውጤት እስከ ሰኞ ድረስ ይፋ ይደረጋል ተብሎ የሚጠበቅ ሲሆን የፓርላማ ምርጫው ውጤት ግን ከሐሙስ ጀምሮ መታወቅ እንደሚጀመር ተገልጿል። የኬንያ ፍርድ ቤት የፌስቡክ እናት ካምፓኒ የሆነው ሜታና ያለ አግባብ ከስራ በመባረር ክስ የመሰረቱት የይዘት ተቆጣጣሪ ሰራተኞቹ አለመግባባታቸውን ከፍርድ ቤት ውጭ እንዲፈቱ ሀያ አንድ ቀን መስጠቱን ረቡ ለት የወጣው የፍርድ ቤት ትዕዛዝ አመለከተ። አንድ መቶ ሰማኒያ አራት ይዘት ተቆጣጣሪዎች ሜታና ሁለት የስራ ተቋራጮቹን የከሰሱት የሰራተኞች ማህበር በመመስረታቸው ሳማ ከተሰኘው አንደኛው የስራ ተቋራጭ ድርጅት በመባረራቸው መሆኑን አስታውቀዋል። ፌስቡክ የስራ ተቋራጩን ከቀየረ በኋላ ሉክሰምበርግ በሚገኘውና ማጆሬል በተሰኘው ሁለተኛው ስራ ተቋራጭ ድርጅት ውስጥም በተመሳሳይ የስራ ዘርፍ እንዳይቀጠሩ ስማቸው በጥቁር መዝገብ ላይ እንዲሰፍር መደረጉንም ከሳሾቹ አመልክተዋል። ክሱን የተመለከተው የቅጥርና ሰራተኛ ግንኙነት ፍርድ ቤት ባሳለፈው ውሳኔ ከሳሾቹን አቤቱታቸውን ከፍርድ ቤት ውጭ በሽምግልና እንዲፈቱ ያለ ሲሆን የከሳሽ ጠበቆች እንዲሁም ተከሳሾቹ ሜታና ሳማ እንዲሁም ማጆሬል ጠበቆች ፈርመውበታል። ሁለቱም ወገኖች ችግራቸውን በ21 ቀናት ውስጥ መፍታት ካልቻሉ ጉዳያቸው በፍርድ ቤት መታየት እንደሚቀጥልም ውሳኔው አመልክቷል። ሜታ ሳማና ማጆሬል በጉዳዩ ላይ አስተያየታቸውን እንዲሰጡ ቢጠየቁም ምላሽ አልሰጡም። ሆኖም በሚያዝያ ወር አንድ ዳኛ ሜታ በምስራቅ አፍሪካዊቷ ሀገር ውስጥ በይፋ ተመዝግቦ ባይንቀሳቀስም ኬንያ ውስጥ ተቀጥረው በሚሰሩ የይዘት ተቆጣጣሪዎች ግን ሊከሰስ እንደሚችል ውሳኔ አሳልፈው ነበር። የክሱ ሂደት ሜታ በቀጣይ በዓለም ዙሪያ ከሚገኙ የይዘት ተቆጣጣሪዎች ጋር በሚኖረው የስራ ግንኙነት ላይ አንድምታ እንደሚኖረው ተመልክቷል። ቀደም ሲልም የሜታ የቀድሞ የይዘት ተቆጣጣሪ ሴማ ውስጥ ባለ መጥፎ የስራ ሁኔታ ኬንያ ውስጥ ክስ ተመስርቶ ነበር። ሁለት ኢትዮጵያውያን ጥናት አጥኚዎችና አንድ የመብት ተቋምም ፌስቡክ ከኢትዮጵያ የሚወጡ የሁከትና የጥላቻ ጽሑፎች እንዲስፋፉ አድርጓል በሚል ክስ የመሰረቱበት ሲሆን ሁለቱም ክሶች በሂደት ላይ ናቸው። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። በሊቢያ በሚሊሻዎች መካከል በቅርቡ የደረሰው ግጭት እንዲሁም በጎረቤት ሀገራት ሱዳንና ኒጀር እየተካሄደ ያለውና በቀላሉ በነዳጅ ዘይት ወደ በለጸገችው ሀገር ሊዛመት በሚችለው ግጭት ምክንያት የሀገሪቱ መረጋጋት ከፍተኛ አደጋ ላይ መውደቁን በሊቢያ የሚገኘው የተባበሩት መንግስታት ድርጅት ልዩ መልእክተኛ ማክሰኞ ዕለት አስታወቁ። ልዩ መልእክተኛው አብዱላይ ባታሊ ለመንግስታቱ ድርጅት የጸጥታው ምክር ቤት እንደተናገሩት በሊቢያ የሚታየው የፖለቲካ መከፋፈል ከፍተኛ ሁከትና የሀገሮች መበታተን አደጋ ጋርጧል። በሀገሪቱ የሚገኙ ተቀናቃኝ ቡድኖችም ከምርጫ ጋር የተያያዙ ጉዳዮችን እንዲፈቱና የረጅም ጊዜ ዘገየው ድምፅ የመስጠት ሂደት እንዲካሄድ አሳስበዋል። በቀጠና ያለውን መረጋጋት ለመጠበቅ በሊቢያ መረጋጋት መስፈኑ መሰረታዊ ነው ያሉት መልእክተኛው በሊቢያ ውስጥ ሰላማዊ ሁሉን አቀፍና ግልጽነት ያለው ምርጫ እንዲካሄድ መንገድ የሚከፍት ሁሉን አቀፍ የፖለቲካ ስምምነት ከሌለ ሁኔታው ተባብሶ በሊቢያ ሕዝብ ላይ ተጨማሪ ስቃይ ያስከትላል ብለዋል። ባታሊ በጸጥታው ምክር ቤት ባደረጉት ንግግር በሊቢያ በቋፍ የነበረው መረጋጋት ከነሐሴ ስምንት እስከ ዘጠኝ ባለው ጊዜ በተቀናቃኞቹ ሚሊሻዎች መካከል በተካሄደውና የ ሃምሳ አምስት ሰዎችን ሕይወት ባጠፋው ግጭት ተናግቷል። ንጹሐን ዜጎችን ጨምሮ ከመቶ በላይ ሰዎችም ጉዳት ደርሶባቸዋል። የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ሚሊሻዎቹ በትሪፖሊ ያደረጉትን ግጭት አውግዘው በሱዳንና በኒጀር ያለው አለመረጋጋት ሰፊ ወደ ሆነ ሁከት ሊዛመት እንደሚችል ገልጸዋል። ባታሊ በበኩላቸው ሊቢያ ከሱዳን ጋር የምትጋራው ድንበር ለታጣቂዎች፣ ቅጥረኛ ተዋጊዎች፣ በህገወጥ ስደት ለተሰማሩ የተደራጁ ወንጀለኞች፣ ህገወጥ ማዕድን አውጪዎች፣ አደንዛዥ እጽ አዘዋዋሪዎችና ሌሎች የወንጀል ድርጊቶች ክፍት ሆኖ መቆየቱን አመልክተዋል። ሌላዋ ጎረቤት ሀገር ኒጀርም እንዲሁ በሊቢያ አለመረጋጋት መጎዳቷንና የተወሰኑ ኒጀራውያን በሊቢያ የሚገኙ ቅጥረኛ ተዋጊዎችንና ታጣቂዎችን መቀላቀላቸውን የገለጹት ባታሊ የኒጀር ጦር ከተበታተነ በኒጀር የሚፈጠረው አለመረጋጋት በሊቢያ ላይም ተመሳሳይ መዘዝ እንደሚያስከትል ገልጸው አስጠንቅቀዋል። በመጨረሻ የጀርመን ካቢኔ ስደተኞች ዜግነት ለማግኘት የሚፈጅባቸውን ጊዜ ለማሳጠርና ጥምር ዜግነት ለመያዝ የሚፈቀደላቸውን ሰዎች ቁጥር ለመጨመር የቀረበውን እቅድ ረቡዕ ዕለት አጽድቋል። ገና በፓርላማ በሚጸድቀው አዲሱ ሕግ መሰረት በጀርመን ዜግነት ማግኘት የሚቻልበት ጊዜ ከስምንት ዓመት ዝቅ ብሎ አምስት ዓመት እንዲሆን ተደርጓል። ከማህበረሰቡ ጋር በቀላሉ መዋሃድ የቻሉና ጥሩ የጀርመን ቋንቋ ችሎታ ያላቸው ደግሞ ከሶስት ዓመት በኋላ ዜግነት ማግኘት ይችላሉ። የጀርመን ዜግነት የሚያገኙ ሰዎች በመንግስት ላይ ጥገኛ ለመሆናቸውን ማሳየትም ይጠበቅባቸዋል። አዲሱ የዜግነት ረቂቅ ህግ በጀርመን የሚኖሩ ከፍተኛ ቁጥር ያላቸው የቱርክ ማህበረሰቦችን ጨምሮ በርካታ ሰዎች ጥምር ዜግነት መያዝ እንዲችሉም በር ይከፍታል። እስካሁን ድረስ ጥምር ዜግነት የመያዝ መብት ለአውሮፓ ህብረትና ለስዊዘርላንድ ዜጎች የተገደበ ብቻ ሆኖ ቆይቷል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር ለቀሪዎቹ መ ሰናዶ ወደ እንግዱ ልመልሳችሁ። ስመኝሽ የቆየን ለዓለም ዜናው እናመሰግናለን። የረቡዕ ነሐሴ 17 2015 ዓ ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ በመከታተል ላይ ያላችሁት። ሳስተናግዳችሁ የማመሻው እንግዲ ወልዴ ነኝ። ዝግጅቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባዮ ገበያ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። አዲሱን የደቡብ ኢትዮጵያ ክልል አወቃቀር በመቃወማቸው በመቶ የሚቆጠሩ የአርባ ምንጭ ከተማ እና የጋሞ ዞን ነዋሪዎች እንደታሰሩ የጋሞ ዲሞክራሲያዊ ፓርቲ አስታወቀ። የፓርቲው አመራሮች ዛሬ ረቡዕ በሐዋሳ ከተማ በሰጡት መግለጫ በአዲሱ ክልል ተግባራዊ የተደረገው የሥራ አስፈጻሚ ቢሮዎች ድልድል በጋሞ ሕዝብ ፍላጎት ላይ የተመሠረተ እንዳልሆነ ተናግረዋል። የጋሞ ዞን አስተዳደር የመንግሥት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ኤደን ንጉሴ በከተማው ሁከት ለመፍጠር ሲሞክሩ ከታሰሩት ውጪ የክልሉን አደረጃጀት በመቃወማቸው የታሰሩ ሰዎች እንደሌሉ በመግለጽ አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። የጋሞ ዴሞክራሲያዊ ፓርቲ ጋዴፓ ትናንት ማክሰኞ ነሐሴ 16 ቀን 2015 ዓ ም በአዋሳ ከተማ ባወጣው መግለጫ ላይ ማብራሪያ የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ቡንካሻ ሃንጌ አዲሱን አወቃቀር በመቃወማቸው የታሰሩ ሰዎች በአርባ ምንጭና በጋሞ ዞን መኖራቸውን ተናግሯል። ድምፁን ማሰማት በአደባባይ ወጥቶ ሰላማዊ ሰልፍ ማድረግ አልቻለም፣ ተከልክሏል፣ ታስረናል። ከታሰሩትም አንዱ እኔ ነበርኩ ያለ ፍርድ ቤት ትእዛዝ ይሄ አርቢትራሪ አረስት በሚባለው ሁኔታ ቤት በፖሊስ ተከቦ እስከ 60 ሰዓት እስከ 3 ቀናት ያህል ፍርድ ቤት ሳልቀርብ ቆይቻለሁ ሌሎች ወጣቶች ላይ ሌሎች መፍታቸውን በሚጠይቁ የህብረተሰብ ክፍሎች ላይ ከፍተኛ የሰብአዊ መብት ጥሰት ደርሷል ከየቤታቸው ወጣቶች እየተጎተቱ ታስሯል ተደብድቧል የጋሞ ዞን አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ሐላፊ እደን ንጉሴ ግን ክሱን አስተባብለዋል ሰርቪስ የለም እኔ የታሰረ የለም። አሁን ላይ ከዛ ውጭ አሁን ላይ የታሰረ ማንም የለም። የፓርቲው የህዝብ ግንኙነት ኃላፊ የአርባ ምንጭ ከተማ ነዋሪዎችና ወጣቶች ከቤታቸው ያለ ፍርድ ቤት ትዕዛዝ እየተወሰዱ ታስሯል ሲሉ ቁጥራቸውን በመጥቀስ ይሞግታሉ። ባለፈው ሰላማዊ ሰልፍ እናካሂዳለን ብለን ባሰብነው ወቅት ወደ አራት መቶ የሚጠጉ ታስሯል። አሁን ደግሞ ትላንትና ጀምሮ በአርባ ምንጭ ማይከል ወደ ሀምሳ የሚጠጉ ጥቁር ለምን ለበሳችሁ በሚል የታሰሩ አሉ። አንድ አባላችን ትላንትና ጥቁር ለምን ለበስክ በሚል ታስሮ ወደ ማምሻው የተለቀቀበት ሁኔታ አለ። ጫናው ለመጠየቅ የሚሄደውም ሰው ጥቁር በመልበስ ወደ ፖሊስ ጣቢያ እየሄደ ስለነበረ ፖሊስ ጣቢያ የሚመጣውን ጠያቂ ሁሉ ለማሰር ለማይቻል ያን ተጽዕኖ በመፍራት የተለቀቀበት ሁኔታ አለ። የኮሚኒኬሽን ኃላፊዋ ኤደን ንጉሰ በበኩላቸው ሁከት ለመፍጠርና ለመረበሽ የሞክር ወጣቶች ታስረው ተለቀዋል ሲሉ የዞኑ አስተዳደር እርምጃ ተከላክሏል። የለም የዛን ሰሞን ምናልባት ቶ አባል ሳይሆን ምሽት ላይ የሆነ አካባቢ ብቻ የተለየ እንቅስቃሴ ሲያደርጉ የነበሩ ወጣቶች ነበሩ። እሱንም ከአራት ሰዓት በኋላ የሰው ቤት የመፍ ጉዳይ የመወርወር ጎማ የማቃጠል ሌሊት ምሽት ማለት ነው። የዛን ሰሞን ይዛገር ለአንድ ቀን ነው። እሱም እንደዛ ረብሻ የፈጠሩ ወጣቶች ለጊዜ ታስረው ነበረ። እሱም ጠዋት ተፈተዋል። ሁሉም አሉ። እንደምታየው ከመሪያቸው ጀምሮ፣ ከአባላቻቸው ጀምሮ ሁሉም አሉ። የጋሞ ዴሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ቡንካሻ ሰላማዊ ትግል ከማድረግ በቀር የኃይል እርምጃ ለመውሰድ የተዘጋጀ አልነበረም ሲሉ የተቃውሞ እንቅስቃሴውን አስረድቷል። አሁንም የጋሞ ህዝብ ሰላማዊ ትግሉን ቀጥሏል። እንደዛ አደረጉብኝ ብሎ ድንጋይ ወደ መወርወር ጎማ ወደ ማቃጠል፣ ሌሎች ሌሎች አመጽ ተግባራት ውስጥ አልገባም። አሁንም እየታገሰ ነው። ትግሉን ግን እስከ መጨረሻው ይቀጥላል። በትላንትናው እለት አሁን ጥቁርን በመልበስ ሰላማዊ ትግልን ለማድረግ ከቦታ ቦታ መደበኛ ስራውን እየሰራ ሲንቀሳቀስ የነበረውን ማህበረሰብ ላይ ከፍተኛ ወከባና እስራትም እየደረሰበት ይገኛል። አዲሱ የደቡብ ኢትዮጵያ ክልል የተመሰረተበት መንገድ ህገ መንግስታዊ አይደለም የሚለው ፓርቲው እንቅስቃሴው መቆም እንዳለበት አሳስቧል። የፓርቲው የፖለቲካ ጉዳዮች ኃላፊ አቶ ኤልያስ ዛላም የህዝብ ጥያቄ ምላሽ እስኪሰጠው ድረስ ሰላማዊ ትግል ይቀጥላል ሲሉ አመላክቷል። ሰላማዊ ሰልፍ ጠርቶ በህጋዊ መንገድ የተጠየቀውን ሰላማዊ ሰልፍ ህገ ወጥ በሆነ መንገድ ህግን ባልተከተለ አካሄድ ከልክለዋል። ሰልፍ በተከለከለበት ማግስት ደግሞ ሰልፉን አታስከዱም ካለ በኋላ ሰልፉን የሚወጣውን ሰው ለማስጠበቅ ጸጥታውን ለማስጠበቅ ወታደር የለኝም ያለ መንግስት ሌሊት አሳቻ በሆነ ሰዓት ህዝቡ አገር ሰላም ነው ብሎ ተኝቶ ባለበት አስር የሚጠጋ መኪና የተለያዩ የታጠቁ አካላትን መከላከያ፣ ፌደራል ፖሊስ፣ አድማ በታኝ ሳይቀር ከተማውን በወታደር ቁጥጥር ስር አድርጓል። የዞኑ የኮሚኒኬሽን ኃላፊዋ ኤደን ንጉሴ ደግሞ ህዝቡ ተስማምቶና በምክር ቤቱም ጭምር በሙሉ ድምጽ ጸድቆ የተላለፈ ውሳኔ እንዲሁም በሕዝበ ውሳኔ የተዋቀረውን ክልል እንደ አዲስ መቅረቡ ተገቢነት የለውም ይላሉም። ጋሞ ብቻውን ራሱን ችሎ ክልል እንዲሆን መጀመሪያ ሁሉም ሀሳብ ነበረ። እንደምታውቀው ሁሉም በየፊኑ ነው። ዞኖች በሙሉ ክልል ሆነ እንደራጃለን ብለው ጥያቄ አቅርበዋል አለት። ከዛ በኋላ በተናጠል አይቻልም ስለተባለ እንደገና አንድ ላይ በሚያዋስኑን በአቅራቢያ ተብሎ አንድ ላይ ተደራጀ። በዛ ሰዓት እንግዲህ አብዛኛው ኅብረተሰብ በውይይትም ነው። መጀመሪያ ጋሞ ብሔራዊ ክልላዊ መንግሥት ሲባለው ውይይት ነበረው። በኋላ ላይም አንድ ላይ የምንደራጅ ሲባል ህዝባዊ ውይይቶች ነበሩ። የደቡብ ኢትዮጵያ ክልል ባለፈው ሳምንት አርብና ቅዳሜም በአርባ ምንጭ ከተማ በተደረገ የክልሉ ምክር ቤት ጉባኤ እንደ ተመሠረተ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጌዎስ ሐዋሳም በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያዳመጣችሁት። የአብይ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰሞኑን አለመረጋጋትና የተኩስ ልውውጥ የነበረባቸው የጎንደርና ሸዋሮቢት ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው አስተያየት ሰጪዎች ተናግረዋል። በባህር ዳር ከተማዋ ዛሬ ረፋድ ላይ ውጥረት የነበረ ቢሆንም ከተወሰኑ ሰዓታት በኋላ ከተማዋ መደበኛ እንቅስቃሴ ላይ እንደምትገኝ ነዋሪዎች ጠቁመዋል። ይሁን እንጂ መንግሥታዊ መዋቅሩ የማይንቀሳቀስባቸው በደቡብ ወሎ ዞን ወግዲና መካነ ሰላም ከተሞች ማዘጋጃ ቤትና ሌሎች አገልግሎቶች አሁንም እንደተስተጓጎሉ መሆናቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። ይህ በእንዲህ እንዳለ ዛሬ ሮቡ በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ መኮይ ከተማ አካባቢ የተኩስ ልውውጥ እንደነበር የአሜሪካ ድምፅ የመረጃ ምንጮች ተናግረዋል። በሌላ በኩል የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ዛሬ ባወጣው መግለጫ የክልሉን ዞኖች ከባህር ዳር ከተማ እንዲሁም ከአዲስ አበባ ከተማ ጋር የሚያገናኙና ተዘግተው የነበሩ ዋና ዋና መንገዶችና መስመሮች ተከፍተዋል ብሏል። መስፍን አራጌ ዘገባ አለው። በጎንደር ከተማ ነዋሪ የሆኑ አንድ አስተያየት ሰጪ ከተማዋ ካለፉት ጊዜያት አንጻር በፀጥታዋ መሻሻሎች እየታዩባት እንደሆነ አስረድተዋል። ይዘጋል ባል ኢንፎርሜሽን ነበረ። የአማራ ክልል ላይ ከአስራ ሰባት ጀምሮ እንደ ሶስት ቀን ምናም ምናም የሚባል ወሬ ተወድቶ ነበረ። ያ ስጋት ነበር፣ ግን አሁን ምንም የተዘጋ እንቅስቃሴ እንዳለ ነው። በግርግሩ ሰዓት ማ ምንም አልነበረም። ኮረዲ ምንም፣ አሁን ግን በጣም በቃ ሙሉ በሙሉ በምትለው ሁኔታ በደንብ እንቅስቃሴ ያለ ትራንስፖርትም፣ ሱቁ ሁሉም የሕክምና ጣቢያውም በለው እንደ ድሮ አይነት እንቅስቃሴ አለው። ሌላው የከተማዋ ነዋሪ አሁን የሚስተዋለውን ችግር ለመቅረፍ ዘራቂ ሰላም ለማምጣት ህዝቡ መንግስትና ባለድርሻ አካላት የጋራ መግባባት የሚደርሱበት አቅጣጫ እንዲቀመጥ ጠይቀዋል። እኔ ጎንደር ከተማ እዛ ባንክ ቤት በሌድ ሞክር ያለው መከላከያ ፍተሻ ያደርጋል፣ እና በመንግስት ወገን በኩል ሳየው ትንሽ የመረጋጋት ጥሩ ነገር ዲስፕሊን ነገር ይታየኛል። በህዝቡ በኩል ደግሞ ምንድ ነው ትንሽ ነ ለመተማመን ለምንድን ነው አሁን ነገሮች እንትን አሉና፣ ይሄ ቤት ለቤት ሌሊት የሚታፈኑ ልጆች አሉ። አሁን ምንድን ነው የህዝብ ለህዝብ ተብሎ እንደዚህ በየቀበሌው ምናምን ስብሰባ ይጠራሉ። እኔም ተጠርቼ ነበር፣ ግን የስብሰባና መፍትሄ የማምጣት ሳይሆን የመጠቋቋም አይነት ነው ያየሁት። ስለዚህ ህዝቡ መንግስት እንዲኖር ይፈልጋል። ኢንፋክት ተቋሞች ምኖች ምናምን እንትን አሉ፣ ግን አፋች አሁን በዚህ አይነት አካሄድ ስለማያዝ አልቅ ያየሁት ህዝብና መንግስት እና አስፈላጊ ተቋሞች ሰብሰብ ብለው የጋራ ውይይት አድረው የጋራ መፍትሄ አቅጣጫ አስቀምጥ መሄድ አለባቸው የሚል ነው። በሌላ በኩል ዛሬ ረፋዱ ላይ ባህር ዳር ከተማ ውስጥ ውጥረቶች ቢኖሩም ከሰዓታት በኋላ አንጻራዊ መረጋጋት እንደሰፈነ ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ ተናግረዋል። ባህር ዳር ዛሬ ጠዋት ሱቆች አልተከፈቱም ነበር። ሰው ይዘጋል የሚል ዛሬ ስራ አይከፈትም ሱቅም ዝግ ነው የሚል ነበረ። ጠዋት ባጃጅ እንቅስቃሴ ነበር፣ ሱቆች ግን ዝግ ነበሩ። አልፎ አልፎ ሰው ለመክፈትም ፈርቶ በየሱቁ በር ላይ ቆሞ ነበር። ከዛ ረፋድ አካባቢ ላይ የሚኒ ሚሊሻ አባላት እና አንዳንድ ሰዎች ለምንድን ነው የማትከፍቱት? እንዲሁም የሪፐብሊካን ጋርዶች በፓትሮል በመዞር ክፈቱ ችግር የለውም ብለው በኋላ ሰው ከፍቶ ስራውን ጀምሯል ያው ሙሉ በሙሉ ባይከፈትም ከአራት ሰዓት በኋላ አካባቢ ግን ደምቆ ተከፍቶ ነው የዋለው። በከተማዋ የትራንስፖርት እንቅስቃሴ እና የንግድ ተቋማት መከፈት ከጀመሩ ወዲህ ለውጦች ቢኖሩም ባህር ዳር በቀድሞ ቁመኗ ላይ አይደለችም ነው ያሉት አስተያየት ሰጭው። ባህር ዳር ላይ ያው እንቅስቃሴ ብዙም አይደለም። ለምን ዋናው የአዲስ አበባ መንገድ ደጀን እና ሞጣ አካባቢ መንገዶች ስለሚዘጉ አንዳንድ ነጋዴዎችም እቃቸው እየተያዘ መንገድ ላይ ስለቀረው በዛ ምክንያት እንቅስቃሴውም የወረዳም ከወረዳም አካባቢ የሚመጡ ነጋዴዎችም አይመጡም። በዛ በዛ ምክንያት ትንሽ ቀንሷል። መንግስታዊ ተቋማትም በሙሉ አቅማቸው ወደ ስራ ባይገቡም አገልግሎት መጀመራቸው ነው የተነገረው። መንግስታዊ እንቅስቃሴ እንኳ አለ፣ ይንቀሳቀሳሉ። ያው እንደ ልብ ባይሆንም አልፎ አልፎ ቦምብ ስለሚፈነዳ ለምሳሌ ሁለት ቦምብ ፈንሷል ማዘጋጃ አጥር ግቢ ውስጥ ፓፒረስ አካባቢም እንዲ አልፎ አልፎ ተክሶ ይችላሉ። ሰው ስጋት አለ፣ ውጥረት እንደነገሰ ነው እንቅስቃሴውም። የሆነ ሰላማዊ የምትለው አለ። ሰው ፈራ ተባያል ነው የሚንቀሳቀሰው። ማታ ማታም የአስቸኳይ ጊዜ ዋጅም ተከትሎ በጊዜ ባጃጆችም ስለሚገቡ በተመሳሳይ ሁኔታ ከባድ የተኩሱ ልውውጥ ከተካሄዳባ የምትባላቸው የሰሜን ሸዋ ዞን ከተሞች አንዷ የሆነችው ሸዋ ሮቢት ዛሬ ጨምሮ ሰሞኑን አንጻራዊ ሰላም መኖሩን ከአካባቢው ያገኘነው መረጃ ያመለክታል። የኦርቶዶክስ ክርስትና እምነት ተከታዮች ትናንት ያከበሩትን የጾመ ፍልሰታ በዓልንና መጪውን አዲስ ዓመት አስመልክቶ የገበያ ለውጦች መሻሻል ማሳየታቸውን ነዋሪዎች አመልክተዋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ በሌላ በኩል ዛሬ ባወጣው መግለጫ የክልሉን ዞኖች ከባህር ዳር ከተማ ጋር የሚያገናኙትን ጨምሮ ክልሉን ከአዲስ አበባ ጋር የሚያገናኙና ተዘግተው የነበሩ ዋና ዋና መንገዶችና መስመሮች ተከፍተዋል ብለዋል። ሁሉም የመንግስትና የግል አገልግሎት ሰጪ ተቋማት የተሟላ መደበኛ አገልግሎት መስጠት ጀምረዋል በማለትም አክሏል። ሰላምና መረጋጋትን ይበልጥ ለማጽናትና አስተማማኝ ለማድረግ ወታደራዊ ኦፕሬሽኑ ተጠናክሮ እንዲቀጥል ጥብቅ መመሪያ መሰጠቱንም እዙ አስታውቋል። ከግጭት ነጻ በሆኑ አካባቢዎች ደግሞ የድርጊት ዋና ዋና ተዋናዮች በማለት የገለጻቸው ሰዎች በህግ ቁጥጥር ስር እንዲውሉ እየተደረገ መሆኑን ጠቁሟል። በሌላ በኩል በወግዲ ወረዳ ወግዲ ከተማ የሆነው አስተያየት ሰጪ በመከላከያና በፋኑ ታጣቂዎች መካከል ተቀስቅሶ የነበረውን የተኩስ እና የጸጥታ ችግር ተከትሎ መንግስታዊ በተለይ ማዘጋጃ ቤታዊ አገልግሎቶች መቋረጣቸው በህዝቡ ላይ ተጽዕኖ አስከትሏል ብለዋል። ከዛን ቀን ጀምሮ ወደ ስራ ግቡ ነው ያሉ ሰራተኛ ስራቸውን ስሩ አሉ ሳለ ጤና ጣቢያ ስራ እየሰራ ነው። ሁሉም የግልም የመንግስትን ባንኮችም አገልግሎት እየሰጡ ነው። የመንግስት ሰራተኛ ግን ምግባ ብለን ተመሳክረን ነ በቃ ማን አመራር የሚጠብቀውን ስራ ይጠብቅ፣ ሌላው ባለሙያ ግን የሙያውን ስራ በየዘርፉ ተባለ። ቀጣይ አገልግሎት አሰጣጣሁን መቶ በመቶ ቁባ ነው መንግስት ስራ ለምሳሌ ገቢዎች ሚ እነዚህ አገልግሎት ጽህፈት ቤት እነሱ አሁን አገልግሎት መስጠት አልተቻለም። ቢሮ መግባት አልተቻለም። አልቻሉም። ፍቃደኛ አይደሉም። ከአኖ ታጣቂም አገልግሎት ገብታችሁ ስጡ ነው ያሉት። የጤንነት ችግር ነው እንጂ ገብቶ ሁሉም ደግሞ ያው አገልግሎት መስጠት ይቻላል። ለምሳሌ ቤቶች ልማት ከምርማዞር የሚፈልጋለ ግንባታ ፈቃድ የሚጠይቃለ ያ ሁሉ ተዘግቷል። ውሃ አንዱ ወዲ አንዱ ድንበር ግስት አለ። እሱም በህጋይ መንገድ የሚለይ አካል ከሌለ ህብረተሰቡ በዚህ ተጽዕኖ ነው። ሌላ ምግብር በሰዓት የሚከፍሏሉ ቢሮ አልተከፈተ አጉን ነው። ስለዚህ ህብረተሰቡ ብዙ ጫና ነው የደረሰበት። በዚህምት ነው አስተያየት ሰጪው ከሐምሌ ሀያ ስምንት ሁለት ሺ አስራ አምስት ዓመተ ምህረት ጀምሮ መንግስታዊ አገልግሎቶች ተቋርጠዋል ነው ያሉት። ይሁን እንጂ ህዝቡ የአካባቢውን ጸጥታ በማስከበር የከፋ ጉዳት እንዳይደርስ ስላደረገው ጥረት አድናቆታቸውን ገልጸዋል። በሚተቋሙ የስራ ባለመጀመራቸው ህብረተሰቡ በሰ ሰላም መኖሩ ነው ደስ የሚል። ማለት ድግዴታ የለም፣ ስርቆት የለም፣ ግድያም የለም። ያው ድሮት ሚኖች ሀገር ሽማግሌ የተሰባስበው በቃ ተቻችለን መኖር አለብን በሚል አንድ ቀን ስብሰባ ተደርጓል። ይሄ ደስ ይለሃል። በዚህ ተቀጠለ አዋጭነት አይኖረውም። ስማችሁን ከመግለጽ የተቆጠቡ የመካነ ሰላም ነዋሪ በተመሳሳይ መንግስት አይመዋቅሮ አገልግሎት አለመስጠቱ በተለይ በመንግስት ሰራተኛው ላይ ተጽዕኖ ፈጥሯል። ጥቂት ስርዓት አልበኝነትም እየተስተዋለ ነው ብለዋል። ቀኑን ጠብቆ ደሞዝም እየተከፈለ አይደለም ያለን ያደንግ ሰራተኛ እንደገና ደግሞ አንዱ አንዱ ንብረት እንደፈለገ ህግ ባለመኖሩ እንደፈለገ ይወስዳል። ያለ አግባብ የሚቀማበት ሚሳለ የሚደበደብ ሰው አለ። ዝም ብሎ ያለ አግባብ ማነው ደብዳቢው? ያው በግርግሩ አማካኞች ምንም ታቋዋል። ያው ይሄ ማለት ያው ህግ በመፍረሱ ወይም ህግ ባለመኖሩ ነው። እንደዚሁ በማዳበሪያ ዙሪያ መንግስት ይልካል። ላይ ያለው ቢልከውም እዚህ ያለው አመራር ለግለሰቦች እጅ አድርጎ እስከ አስራ አምስት ሺህ ብር አንድ ኩንታል በግለሰብ እጅ እንደ የሚሸጥ እነዚህ ነገሮች አሉ። በአጋጣሚ አጋጣሚ እንግዲህ መፍትሄ የሚፈጠርም አይፈጠርም። ትናንትና እና ዛሬ ስብሰባ አለ። መከላከያው ስላለ ያው ስብሰባ ይባላል። ምን እንደሆነ እኛ የምንሰማው ነገር የለንም። እነሱ ናቸው የሚወያዩት። እነማን? ያው አመራሮቹ፣ አልፎ አልፎ የመጡ አመራሮች አሉ። አንዳንድ የንግዱ ማህበረሰብም ሸቀጦችን በመከዘን እና ተገቢ ያልሆነ ዋጋ እስከ መጠየቅ የሚደርሱ በመኖራቸውም የኑሮውን ውድነት እንዳባባሱት አስረድተዋል። በመካነ ሰላም ከተማ መንግስታዊ መዋቅሩ አገልግሎት ካቆመ ሀያ ቀናት እንዳለፉት የመረጃ ምንጩ ጠቅሰዋል ለአሜሪካ ቴሌቪዥንም ስለተጠናቀረው ዘገባ መስፍን አራጌ መስፍን አራጌን አመስግነን ወደ ቀጣዩ ዘገባ እናልፋለን። አስራ አንድ የተቃዋሚ ፖለቲካ ፓርቲዎች የሚገኙበት ኳከስ ወይም የመካሮች ስብስብ የኢትዮጵያ ሕዝብ ችግር በአስቸኳይ ጊዜ አዋጅ ብቻ ሊፈታ እንደማይችል በመጥቀስ በአማራ ክልል በትግበራ ላይ ያለውን አዋጅ ተቃወመ። የመካሮቹ ስብስብ አባል የሆኑና የአሜሪካ ድምፅ ያናገራቸው የተቃዋሚ ፖለቲካ ፓርቲ አመራሮች የአስቸኳይ ጊዜ አዋጅ ለኢትዮጵያ ሕዝብ ጥያቄ መፍትሄ ያመጣበት የታሪክ አጋጣሚ እንዳልነበር አውስተዋል። ይልቁንም የዘፈቀደ የኃይል እርምጃ ችግሮችን እንደሚያባብስ አሳስበዋል። ዘርፈ ብዙና እጅግ አሳሳቢ ሲሉ የገለጹት የኢትዮጵያ ችግር በፖለቲካዊ ውይይት መፍትሄ ሊያገኝ እንደሚችል ያመለከቱት አስተያየት ሰጪዎቹ በአንጻሩ በመንግሥት ላቀኛ ፖለቲካዊ ውይይት ዳተኛ እንደሆነ ተችተዋል። መንግሥት የተቃዋሚ ፖለቲካ ፓርቲዎችን ትችቶች በተደጋጋሚ ማስተባበሉ ይታወቃል። ኬኔዲ አባተ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ህብር ኢትዮጵያ፣ አረና ትግራይ ለዲሞክራሲና ለሉዓላዊነትና የኦሮሞ ነጻነት ግንባር ኦነግን ጨምሮ 11 የፖለቲካ ፓርቲዎችን ያቀፈው የተቃዋሚ ፓርቲዎች ኮከስ በወቅታዊ ጉዳዮች ላይ ባወጣው መግለጫ ዘላቂ መፍትሄ አያመጣም ያለውን የኃይል እርምጃና የአስቸኳይ ጊዜ አዋጅ እንደሚቃወሙ አስታውቋል። መግለጫውን አስመልክቶ ለአሜሪካ ድምጽ አስተያየት የሰጡት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ኢትዮጵያ ባለፉት ስርዓተ መንግስታትም በ በተደጋጋሚ የአስቸኳይ ጊዜ አዋጆች ውስጥ እንዳለፈች አስታውሰዋል። የህዝቡ ጥያቄ ግን በዚህ መንገድ ምላሽ ማግኘት እንዳልቻለ በመግለጽ የአስቸኳይ ጊዜ አዋጁን የሚቃወሙበትን ምክንያት ያስረዳሉ። የአስቸኳይ ጊዜ አዋጁ በደርግ ጊዜም ነበር፣ በኢህአዴግ ጊዜም ነበር እ ለምሳሌ የታሰብኩት በአስቸኳይ ጊዜ አዋጅ ነበር የዚያን ጊዜ። ስለዚህ አስቸኳይ ጊዜ አዋጅ እና ጦርነት ይህ ሀገር በቃ ዋና ጉዳይ ደግሞ የዚህ ሀገር ፖለቲካ ጥያቄ መሰረታዊ የሆነ የፖለቲካ ችግር እንጂ ሌላ አይደለም። ደንብ በማስከበር ግበላይነትን ያስከብራለሁ በሚለው ትግራ ላይ ታይተዋል። ኦሮሚያ ላይ በአብዛኛው የታየ ነው። አሁን ደግሞ አማራ ተጀመረ። እንዲያለ የፖለቲካ ችግርን በጠመንጃ መፍታቱ ኢትዮጵያን አልጠቀማትም። በየትኛው ሚዛን ቀላል ያልሆነ ኪሳራ ውስጥ ነው የከተታት። ይህንን ላለፉት አስር አመታት ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ሚዞር ኖረናል። ኢትዮጵያ ግን ዘላቂ ሰላም አላገኘችም። ዴሞክራሲያዊ አስተዳደር አላገኘችም። ትርጉም ያለው ልማትና ብልጽግና አላገኘችም። የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ በሰጡን አስተያየት ደግሞ የአስቸኳይ ጊዜ አዋጅና እርሱን ተከትሎ የሚወሰዱ የኃይል እርምጃዎች መፍትሄ ከማምጣት ይልቅ ችግሮችን እንደሚያባብሱ አመልክተዋል። በአገሪቱ ውስጥ ባለው ምስክልክል የተነሳ መንግስት የአስቸኳይ ጊዜ አዋጅና ውዞም የተለያዩ የኃይል እርምጃዎችን እየወሰደ ነው። እነዚህ የኃይል እርምጃዎች በአገሪቱ የዜጎች ህይወትና አካል መጥፋት እንደዚሁም ደግሞ በሀብቱ ድመትና ሌሎች የሚያደርሰው ጥፋት ከማባባስ እና የህዝብ ለህዝብ ግንኙነቱን ወደ ከፋ ደረጃ ከማሸጋገር አልፎ መፍትሄ አያመጣም። በቅርብ ባየ ነው የሰሜን ጦርነትም በመጨረሻ ላይ መፍትሄ ያገኘው በመነጋገር እና በመወያየት ነው። በፕሪቶሪያ የተደረሰውን ስምነት የምናስታውሰው ነው እንግዲህ እንዴት ተተገበረ? የሚለው ጥያቄ ውስጥ ነው ማለት ነው። ስለዚህ ሄዶ ሄዶ ብዙ እልቂትና ጥፋት ከደረሰ በኋላ መንግስትም ሆነ ሌላኛው ወገን ወደ ውይይትና ድርድር የሚመጡ ከሆነ አሁን እየደረሰ ያለው ጥፋት ቆሞ በአስቸኳይ ወደዛ ወደ ውይይት ይገባ ብለን ነው ይህን መግለጫ ያወጣነው። የ11ቱ ተቃዋሚ የፖለቲካ ፓርቲዎች የመካሮች ስብስብ ወይም ኮከስ ከግጭት እስከ መልካም አስተዳደር እጦት ከዜጎች የእንቅስቃሴ መስተጓጎል እስከ ስራ አጥነት እንዲሁም ከሀገር ውስጥ ግንኙነቶች እስከ ዓለም አቀፍ ግንኙነት ድረስ ኢትዮጵያ ያለችበት ወቅታዊ ሁኔታ በእጅጉ አሳሳቢ ነው ብሏል። መጠናቸው ቢለያይም አገሪቱ በአራቱም አቅጣጫዎች በውስብስብ ፈተናዎች ውስጥ እያለፈች እንደምትገኝም ስብስቡ አመልክቷል። በመሆኑም ችግሮች ይበልጥ ተባብሰው አገሪቱ ለከፋ የህልውና አደጋ ህዝቦቹ ም ከእስካሁኑ ለላቀ ስቅየትና እንግልት እንዳይዳረጉ በአጠቃላይ የአገር አንድነት ብሎም የህዝቦች አንድነትና አብሮነት ለከፋ ፈተና እንዳይዳረግ የተፋጠነ ዘላቂ የመፍትሄ እርምጃ መውሰድ ያስፈልጋል ሲል አሳስቧል። ዘላቂ የሆነው መፍትሄም ከሀቀኛ ፖለቲካዊ ውይይት እንደሚቀዳ ፕሮፌሰር መረራ ጉዲና በአጽንኦት ያስረዳሉ። ኦሮሚያ ደግሞ ድርድር ከዛኔ አንድ ሰሞን ተወራ። ከዚያ በኋላ ያለ ቀጠሮ ተመጠነ። ከዘሄው አራት ነው አምስት ወር አለፈው። እነዚህ ደግሞ በሚሆን መንገድ መልክ ሳይዞ ያባራ ደግሞ መጣ። ስለዚህ ዋናው መሰረት ያንጁ ምንድ ነው መሰለ መድኃኒት ዝም ብለ ስለተቀጠቆ ወይም ደግሞ ክኒኖችን ስታስውጥ ስለዋልክ ሳይሆን ለበሽታው ተስማሚ የሆነ ተገቢ የሆነ መድኃኒት ያስፈልጋል። መሰረታዊ የኢትዮጵያ ችግር የፖለቲካ ችግር ነው። የስልጣን ሊሆን ይችላል። ህዝቦች መብቶቻቸውን እየጠየቁ ነው። ዴሞክራሲያዊ አስተዳደር ይፈልጋሉ። ልማትና ብልጽግናን ይፈልጋሉ። ያን መመለስ ያግጥ ቀላሉ ነገር ጠመንጃ ይዞ ወደ ጦርነት መግባት ብቻ ሆነ ዚያነ ስለዚህ ይሄ ቆሞ ቁጭ ብለን መደራደር መነጋገር አለብን። የኢትዮጵያ ህዝብ ከምንም በላይ ተሰጋይቷል። በሙስና የታመሰ ሀገር ነው። መልክ ያጣ አስተዳደር ነው ያለው። እሱ መፈታት አለበት። ሁሉም የፖለቲካ ኃይሎች ቁጭ ብሎ በሀቅ መጠናከር በሀቅ መጠናከር እሱ ነው ዋናው ችግር። ይህንን በዋናነት ደግሞ ኃላፊነቱ ስልጣን የያዘው ፓርቲ እና መንግስት ነው። የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለም ይህንኑ ሀሳብ ያጠናክራሉ። ከዚህ በፊት የተደረሱ ስምምነቶች ተግባራዊ ይሁኑ፣ የተቋረጠው የኦሮሚያው አይነት ድርድርም ግልጽ በሆነ መልክና ሁሉንም በሚያሳትፍ ሁኔታ ይደረግ። አሁን በአማራ ክልልም ሆነ ሌሎች ቦታዎች ያሉት የትጥቅ ትግል ምክንያት የሆኑትን ነገሮች አቁሞ የግጭቱን ወደ ውይይት ይመጣ ዘንድ የጋራ ሁሉን አቀፍ ዘላቂ መፍትሄ ለማምጣት የፖለቲካ ሀይሎች ታጣቂዎችን ጨምሩ ቁጭ ብለን የምንነጋገርበት የውይይት መድረክ መዘጋጀት አለበት ነው እያልን ያለነው በሌሎች ተቃዋሚ ኃይሎችም ለፖለቲካዊ ችግሮች ፖለቲካዊ መፍትሄ ከመፈለግ ይልቅ ለኃይል እርምጃ ቅድሚያ ይሰጣል በሚል የሚተቸው የኢትዮጵያ መንግስት በበኩሉ በዚህ ረገድ የሚቀርቡበትን ትችቶች አይቀበልም። በዋናነት በአማራ ክልል እንደ አስፈላጊነቱ ደግሞ በመላው ኢትዮጵያ ተግባራዊ ይሆናል የተባለው እና ከሐምሌ 28 ቀን 2015 ዓ ም ጀምሮ በስራ ላይ የሚገኘው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት በጸደቀበት ዕለትም ተቃውሞ ማስነሳቱ ይታወቃል። በምክር ቤቱ የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ በሰጡት ምላሽ ችግሮችን በውይይትና በድርድር መፍታት የመንግስትም አቋም እንደሆነና ለዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ መጀመሩን በማሳያነት አቅርበዋል። ሆኖም ለውይይቱ ምቹ ሁኔታን ለመፍጠር በአስቸኳይ ጊዜ አዋጅ በመታገዝ ሰላምን ማስፈን ያስፈልጋል ሲሉም የአዋጁን አስፈላጊነት እንደተከላከሉ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን እናመሰግናለን። የደራ ወረዳ ነዋሪዎች በታጣቂዎች ጥቃት እየደረሰባቸው እንደሆነ ተናገሩ ይላል ቀጣዩ ዘገባችን። ለአሜሪካ ድምፅ አስተያየታቸውን የሰጡ በኦሮሚያ ክልል ሰሜን ሸዋ ዞን የደራ ወረዳ ነዋሪዎች ሸኔና ፋኖ ሲሉ በጠሯቸው ታጣቂዎች ጥቃት እየደረሰባቸው እንደሆነ ገለጹ። የወረዳው አስተዳዳሪ በነዋሪዎቹ የቀረቡት ቅሬታዎች ትክክለኛ እንደሆኑ ገልጸው በታጣቂዎቹ የከፋ ጉዳት እንዳይደርስ ከክልሉ እና ከፌዴራሉ መንግስት ድጋፍ እየጠየቁ እንደሆነ አመልክተዋል። የታጣቂዎቹ አባላት በነዋሪዎቹና በአካባቢ ባለሥልጣናት የቀረበባቸውን ቅሬታ አስተባብለዋል። ፀሐይ ዳምጠው ዝርዝር አላት። ስማቸውን እንዳንጠቅስ የጠየቁን የወረዳው ነዋሪዎች ቀደም ሲል የኦሮሞ ነፃነት ሰራዊት ብሎ ራሱን የምጠራውና መንግስት ኦነግ ሸኔ የምለው ታጣቂ ከአካባቢው ሰዎችን እያገተ ገንዘብ ይጠይቅ እንደነበር አውስተዋል። በቅርቡ ደግሞ የፋኖ ታጣቂዎች በአካባቢው ተመሳሳይ እገታ እየፈጸሙ እንደሆነና ከቦታ ወደ ቦታ ለመንቀሳቀስ እንዳልቻሉ ነዋሪዎች ተናግረዋል። ቅርብ ጊዜ ላይ ከሦስት ቀን በፊት ከፊቼ ከአዲስ አበባ ጭነው ወደ ወረዳው ሲመጡ የነበሩ የጭነት ተሽከርካሪዎች ላይ የተወሰኑ ሰዎችን አግተው ነበረ። ከነዛ ሰዎች በተለይ ሹፌሮች እና ተሳፋሪዎች ነበሩ። ከነሱ ውስጥ ሦስት ሰዎችን አስቀርተው ገንዘብ ከፍለው እንደወጡ ነው። በዚህ በአማራ ክልል በመራቤቴ ጉዞ ነበረ። በዛ በኩልም ሰዎች ይታገቱ ነበር ማለት ነው። አሁን ቅርብ ጊዜ ሁለት መኪናዎች ታግተዋል። አይሱዙ መኪና አምሳ አምሳ ኩንታል ጭነው ሲሄዱ ቀጥታ ታግተው ሹፌሮችም ተወስደው እህሉም ተራግፎ መኪኖቹም እስካሁን ድረስ ማኖች እየተጠቀሙበት ያለበት ሁኔታ ነው ያለው። ከሱ በተጨማሪ ደግሞ አሁን ቅርብ መኪና ጭኖ ሲመጣ ታግቶ ሶስት መቶ ሺ ብር ከፍለሆነ መኪናውም የተለቀቀው ማለት ነው። የደራ ፊቼ አዲስ አበባ ዋና መንገድ በጸጥታው ችግር ምክንያት ከተዘጋ ሁለት ዓመት እንዳለፈው የተናገሩት እኚ አስተያየት ሰጪ መንገደኞች በአማራ ክልል የመራቤቴን መንገድ ሲጠቀሙ እንደነበር ተናግረዋል። ሰሞኑን በክልሉ በደረሰው ግጭት ምክንያት ይህ መንገድ መዘጋቱን ነዋሪው አክለው፣ መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ሌላው የደራ ወረዳ ነዋሪ መሆናቸውን በስልክ የገለጹልን አስተያየት ሰጪ፣ ሰዎች ናቸው በሚባሉት መንገድ ላይ መኪና እያገቱ ብር እያስከፈሉ መንገዱ በዛ ሰራው ተቋረጠ። በመራፍቴ ዙረን ነው እዛ ስንሄድ ነበረው። ያ ከደራ ወደ መራፍቴ የሚሄዱ ሰዎች መንገድ ላይ የሳገቱ። ለምሳሌ አንድ በሽር ኑጉ የሚባል ቤተሰቦቹ ሱሉልታ ነበሩ። እነሱ ጋር ለመሄድ ስል መንገድ ላይ ታግቶ ሁለት ሚሊዮን ብርብ ከፍቶ ሲወሶም አልፎ ሬሱ ተገኝቶ ሊያገሩ ተመልሶ ለመቅበር ይቻለው። እዚህ ከሁለቱም አንግል እኛ ተጎጂ ነን። እዚህ እዚህ ያለው ማህበረሰብ እናቶቻችን ሪፌር ተብሎ ሆስፒታል መድረስ አልቻሉም። እዚህ በወሊድ ምክንያት መንገድ ላይ እየሞቱ ነው። አደጋ የደረሰበት ሁሉ ሆስፒታል ለመድረስ በሁለቱም አቅጣጫ ስለተዘጋጋብን እኛ ከፍተኛ ችግር ላይ ያለን፣ መንግስትም ይህን ሰምቶ አፋጣኝ መፍትሄ እንድሰጠን ነው የምጠይቀው። የኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የመንግስት ኮሚኒኬሽን ኃላፊ አቶ ከማል ሰኢድ በነዋሪዎቹ የቀረበውን ቅሬታ አጠናክረዋል። ነገኛ

በእኛ ወረዳ በሁለቱ ጽንፈኞች ማለትም በፋኖና በሸኔ ታጣቂዎች የወረዳው ነዋሪ እየታገተ ገንዘብ እየተጠየቀ ነው። ሰሞኑን የደራ ወረዳ ተወላጅ የሆኑ አምስት ሰዎች በኦነግ ሸኔ ታጣቂዎች ሂደቡ አቦቴ ወረዳ ላይ ታግተው እያንዳንዳቸው 300 300 ሺህ ብር ከፍለው ባለፈው ሐሙስ ተለቀዋል። በተመሳሳይ ባለፈው ቅዳሜ ከደራ ጤፍ ጭነው ወደ አዲስ አበባ በመጓዝ ላይ የነበሩ ሁለት አይሱዙ የ የጭነት መኪናዎች መራ ቤቴ ላይ በፋኖ ታጣቂዎች ታግተው እህሉን አውርደው መኪናውንና ሹፌሮቹን ይዘዋቸው ሄደዋል። ከዛ በኋላ ባለፈው እሁድ ከአዲስ አበባ ሸቀጥ ጭኖ ወደ ደራ ሲመጣ የነበረን የጭነት መኪና መራ ቤቴ ላይ የፋኖ ታጣቂዎች አግተው ሹፌሩን 3000 ብር ተቀብለው ለቀቁት። እንዲሁም በዚህ ሁለት ሳምንት ውስጥ ሬማ በተባለ ከተማ ላይ ሁለት ሰዎች በፋኖ ታጣቂዎች ተገድለዋል። በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎች በ በተመሳሳይ ጉዳይ የቀረበባቸውን ውንጀላ በተመለከተ ከአሜሪካ ድምጽ ተጠይቀው በሰላማዊ ሰዎች ጥቃት እንዳላደረሱ ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ታጣቂዎቻቸው በሰላማዊ ሰዎች ላይ ጥቃት እንደማያደርሱ ገልጸው አስተባብለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ ክብራትና ክብራን አሁን ስቱዲዮ ከገባን የደረሰን ዜና አለ። ሩሲያው ውስጥ ከዋና ከተማዋ ከሞስኮው ወደ ሴንት ፒተርስበርግ ከተማ በመብረር ላይ የነበረ የንግድ ጀት ተከስክሶ አስር ተሳፋሪዎች መሞታቸውን የአገሪቱ ባለሥልጣን አስታወቁ። የሩሲያው የቅጥር ተዋጊዎች ኩባንያ የቫግነር አዛዡ ኢቭጌኒ ፕሪጎዥን በአውሮፕላኑ ተሳፋሪዎች ስም ዝርዝር ውስጥ እንዳሉበት ባለሥልጣናቱ ተናግረዋል። ሆኖም በረራው ላይ የተሳፍረው ይሁን አይሁን ለጊዜው የታወቀ ነገር የለም። ያልተረጋገጡ ዘገባዎች እንዳሉት አውሮፕላኑ የግል ወታደራዊ ኩባንያው የቫግነር መስራች የሆኑት የኤቭጌኒ ፕሪጎዥን ንብረት ነው። የሩሲያው የሲቪል አቪሽን ተቆጣጣሪ ተቋም የፕሪጎዥን ስም በተከሰከሰው ጀት የተሳፋሪዎች ዝርዝር ውስጥ ተመዝግበዋል፣ ይሁን እንጂ ተሳፍረው ይሁን አይሁን ለጊዜው አልታወቀም ብሏል። አውሮፕላኑ ውስጥ ሦስት አብራሪዎችና ሰባት መንገደኞች እንደነበሩ የሩሲያ መንግስት የዜና አገልግሎት ታስ አጣዳፊ የአጣዳፊ ጉዳዮች ባለሥልጣናትን ጠቅሶ ዘግቧል። ከሞስኮ በስተ ሰሜን ከ100 ኪሎ ሜትር በላይ ርቀት ላይ በሚገኘው ትቬር የተባለው ክፍለ ግዛት የደረሰውን አደጋ እየመረመሩ መሆናቸውን የሩሲያ ባለስልጣናት ተናግረዋል። ክብረትና ክብረን በመከታተል ላይ ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻንል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ፕሮግራም ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን በኢትዮጵያ የቴሌኮሚኒኬሽን ዘርፍን ይመለከታል። በቅርቡ ለባለ ሀብቶች ክፍት የተደረገውን የኢትዮጵያ ቴሌኮሚኒኬሽን ዘርፍ የሚቀላቀል ሁለተኛ ዓለም አቀፍ ኩባንያ ለመምረጥ ዓለም አቀፍ ጨረታ እንዳወጣ የኢትዮጵያ ኮሚኒኬሽን ባለሥልጣን አስታወቀ። የቴሌኮም ኩባንያዎቹ ለመቆጣጠር ባለስልጣን መስሪያ ቤቱ የቁጥጥር ማዕቀፍና የአገልግሎት ጥራት ደረጃ መመሪያ እያዘጋጀ እንደሚገኝ የመስሪያ ቤቱ ዋና ዲሬክተር አቶ ሚሊዮን ኃይለ ሚካኤል ለአሜሪካ ድምፅ ተናግረዋል። የአገልግሎት ጥራት መጓደል ሲያጋጥም ደንበኞች ቅሬታቸውን ለባለሥልጣን መስሪያ ቤቱ የሚያቀርቡበት አሰራር እንድትዘረጋም አስታውቀዋል። የኩባንያዎቹ አገልግሎት ትርፍ በሚያስገኙ አካባቢዎች ብቻ እንዳይታጠር የሚቆጣጠር ጠንካራ ሥርዓት እንደተበጀም ዋና ዲሬክተሩ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። ለረዥም ጊዜ በመንግስት ይዞታነት የቆየውን የቴሌኮሙኒኬሽን አገልግሎት ለግሉ ዘርፍ ክፍት መደረጉን ተከትሎ የዛሬ ዓመት አገልግሎት መስጠት ከጀመረው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም በኋላ ተጨማሪ ዓለም አቀፍ ኩባንያ ለማስገባት ሂደት መጀመሩን የኢትዮጵያ ኮሚኒኬሽን ባለሥልጣን ምክትል ዋና ዲሬክተር አቶ ሚሊዮን ኃይለ ሚካኤል በተለይም ከአሜሪካ ድምፅ ጋር በነበራቸው ቆይታ ተናግረዋል። ለዚህም ጨረታ መውጣቱንና ፍላጎት ያላቸው ዓለም አቀፍ ኩባንያዎች የጨረታ ሰነድ እየወሰዱ እንዳሉም ኃላፊው ገልጿል። መንግስት የቴሌኮም ሴክተሩን ለገበያ ክፍት ሲያደርግ ሁለት ተጨማሪ ኦፕሬተሮች በአስር ዓመት ውስጥ እንዲገቡ አቅጣጫ አስቀምጦ ነበር። ከዚህ በፊት በተደረገው ሂደት ሳፋሪኮም ገብተዋል። አንደኛው ኦፕሬተር ይቀር ነበር። ያንን መሰረት በማድረግ ሶስተኛው ኦፕሬተር ወደ ገቢያ እንዲገባ ያው አቅጣጫ ተሰጥቶን በዛ ላይ እየሰራ ነው የምንገኘው። በዚህ መሰረት ፍላጎት ያላቸው ኦፕሬተሮች ጋር የተለያዩ ኤንጌጅመንቶች ነበሩ ማለት ነው። በሀገር ውስጥም ከሀገር ውጭም አሁን ቅርብ ጊዜ ደግሞ የመመዘኛ ፕሮፖዛል ተዘጋጅቶ ቴክኒካል ኳሊፊኬሽንም ፋይናንሻል ኳሊፊኬሽንም እዛ ውስጥ ተካቷል። ፍላጎት ያላቸው ማንኛውም ኦፕሬተሮች ያንን ሰነድ መውሰድ ይችላሉ። በዚህ ጊዜ ውስጥ ያው ጨረታው ሰነድ በነፃ ነው እየሰጠን ያለ ነው። አቅም ያላቸው ሊሳተፉ የሚችሉ የቴሌኮም ኦፕሬተሮችን የምንለይበት እና ለቀጣዩ ስቴጅ ኢንቫይት የምናደርግበት ሂደት ነው። ከአፍሪካ ግዙፍ ምጣኔ ሀብቶች አንዷ እንደሆነች በሚነገርላት ኢትዮጵያ አገልግሎቱን ለማሳደግ እየተንቀሳቀሰ ያለው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም ኢትዮጵያ ውስጥ ስራውን ለመጀመር ከፍተኛ ንዋይ እንዳፈሰሰ ገልጿል። ይህም ከፍተኛ ጫና እንዳሳደረበት የሚነገርለት ሳፋሪኮም ካለፈው ታህሳስ 22 እስከ መጋቢት 22 በነበሩት ሦስት ወራት ውስጥ የነበረው ገቢ በአንድ አምስተኛ ቀንሶ እንደነበር ባለፈው ሳምንት የወጣው የሮይተርስ ዘገባ አመልክቷል። የባለስልጣን መስሪያ ቤቱ አቶ ሚሊዮን በበኩላቸው ሳፋሪኮም የኢትዮጵያን ገበያ የተቀላቀለው በቅርቡ መሆኑን ገልጸው ዓመት ባልሞላው ጊዜ ውስጥም የአገልግሎት ሽፋኑን ከ25 በመቶ በላይ ማድረስ መቻሉን ጠቅሰዋል። ሳፋሪኮም አገልግሎት እየሰጠ ጎን ለጎን ደግሞ የመሠረተ ልማት ዝርጋታ ያከናውናል፣ ያሉት ኃላፊው እስካሁን ድረስ ከ1500 በላይ የኔትወርክ መቀበያ ምሰሶዎችን መትከል እንደቻለ ጠቅሷል። አሁን አገልግሎት በመስጠት ላይ የሚገኘውንም ሆነ ወደፊት የሚመጣውን ኩባንያ የአገልግሎት ጥራት ደረጃና የውድድር ሁኔታን ለመቆጣጠር የሚያስችል ማዕቀፍ እየተዘጋጀ እንደሚገኝም ተናግረዋል። አሁን ኦልሞስት የጸደቁ ወደ 13 14 አካባቢ የሚደርሱ ዳይሬክቲቮች አሉ። ቁጥጥር ሚናችንን የምናሳድግበት ማለት ነው። ከዛም ውጭ ያሉ ደግሞ በድራፍት ስቴጅ ላይ ያሉ የተለያዩ ዳይሬክቲቮች አሉን። ለምሳሌ ከጥራት ጋር በተያያዘ ጥራት ቁጥጥር መመሪያዎች አሉ። በነዛ ቁጥጥር መመሪያዎች መሰረት አንድ ኦፕሬተር አገልግሎት የሚሰጥበትን ሁኔታና መልክ እናስቀምጣለን። እያንዳንዱ ቴሌኮሙኒኬሽን ግንኙነት ምን ያህል የጥራት ደረጃ ሊኖረው ይገባል? አንድ ሰው አንድን ሰው ደውሎ ማግኘት የሚችልበት ደረጃ ምንድን ነው? ሁለተኛ የኢንተርኔት ፍጥነት ኳሊቲን በተመለከተ በግልጽ የተለዩ ሪኳይርመንቶች አሉ። ያንን ደግሞ ኖርማሊ ይሄ ስታንዳርድ ነው፣ በዳይሬክቲቭ መልክ ያለ ስታንዳርድ የተካተተበት ነው። ዘርፉ ለግል ባለ ሀብቶች መከፈቱን ተከትሎ አገልግሎት ሰጪዎች ትርፍ ወደማያስገኙ አካባቢዎች አይሄዱም የሚል ስጋት እንደሚሰማ የጠቀሱት ምክትል ዋና ዲሬክተሩ ይህ እንዳይሆን በስምምነት ሰነዶች ላይ የተቀመጡ ግዴታዎች እንዳሉ አመልክተዋል አንድ ቴሌኮም ኦፕሬተር ፈቃድ ወስዶ ወደ ሀገር ውስጥ በሚገባበት ጊዜ ባለስልጣኑ ኮሚትመንቶች ያስገባል እነዚህ ኮሚትመንቶች ከተማ ውስጥ ምን ያህል ሽፋን ሊኖረው ይገባል ኢቨን ሩለር ኤሪያ ላይ ምን አይነት ሽፋን ሊኖረው ይገባል የሚለው ግዴታ በግልጽ ተቀምጧል ማለት ነው። አንድ ኦፕሬተር የሚፈልገው ወይም ደግሞ ትርፍ ያስገኝልኛል ብሎ ብቻ በሚያስብበት ኤሪያ ላይ መስራት መብት የለውም። ስምምነታችንም ተርምስ ኤንድ ኮንዲሽኖች አሉ። እነዚያ ተርምስ ኤንድ ኮንዲሽኖች በግልጽ እንደሚያስቀምጡት ትርፋማ ያልሆኑ ወይም ሩለር ኤሪያዎች በምን አይነት ሁኔታ ከቨር እንደሚደረጉ፣ እንዴት ከቨር እንደሚደረጉ፣ መቼ ከቨር እንደሚደረጉ በግልጽ እምነት ላይ ተቀምጧል። የቴሌኮም ኩባንያዎቹ በማይደርሱባቸው አካባቢዎች ባለስልጣን መስሪያ ቤቱ የመሰረተ ልማት ዝርጋታ እንደሚያከናውንና ወጪውን ግን አገልግሎት ሰጪዎቹ እንደሚሸፍኑ ኃላፊው ጠቅሰዋል። ዩኒቨርሳል ሰርቪስ ፈንድ የምንለው የተቋቋመ ፈንድ አለ። በዚህ ፈንድ አማካኝነት ያው ኦፕሬተሮች ራሳቸው ከሚያገኙት ገቢ ላይ የተወሰነ ፐርሰንት ለዚህ ፈንድ ይሰጣሉ። ያንም ፈንድ ደግሞ በመጠቀም በጣም ሪሞት የሆኑ ትርፋማ ሊሆኑ የማይችሉበት አካባቢዎች ላይ ከዚህ ፈንድ በመውሰድ መሰረተ ልማቱ እንዲስፋፋ እናደርጋለን ማለት ነው። የኢትዮጵያ ኮሚኒኬሽን ባለስልጣን አለመግባባቶችና ቅሬታዎች የሚፈቱበት አሰራርም መዘርጋቱን የተናገሩት ምክትል ዋና ዲሬክተሩ፣ ደንበኞች ከቴሌኮም አገልግሎት ጋር የተያያዙ ቅሬታዎች ካሏቸው ለባለስልጣን መስሪያ ቤቱ ማቅረብ ይችላሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ቀጣዩ ዘገባ ወደ ሱዳንና ቻድ ይወስድናል። ጦርነትን ሽሽት ሱዳንን ለቀው የወጡ ሕጻናት በተመጣጠነ ምግብ እጦት በመሰቃየት ላይ መሆናቸውን የአሶሴትድ ፕሬስ ዘገባ አመልክቷል። በአንድ የቻድ ከተማ ውስጥ በሚገኝ የመስክ ሆስፒታል የታመሙ ልጆቻቸውን ይዘው የተሰባሰቡ ወላጆችን ሁኔታ የሚያስቃኘው ዘገባ እንደሚከተለው ይቀርባል። አድሬ በተሰኘችው የቻድ ከተማ ውስጥ በሚገኝ የስደተኞች መጠለያ ባለ የመስክ ሆስፒታል በደርዘን የሚቆጠሩ እናቶች የታመሙ ልጆቻቸውን ይዘው ተራ በመጠበቅ ላይ ናቸው። አማን ሙስ ሀገሯን ጥላ ወደ ቻድ የተሻገረችው ባለፈው ሰኔ ነበር። በምዕራብ ሱዳን ከሚገኝ አልጁና አይና ከተማ በሰኔ ሀያ ቀን ነው የመጣሁት። አሞኝ ነበር፣ ነፍሰ ጡርም ነኝ። ልጅም ታማ ነበር። ለሁለት ወራት ተቅማጥና ትውከስ ሲያሰቃያት ነበር። ሌላው ልጄ ደግሞ አይኑን ታሟል። በካምፑ የሚገኙ የጤና ሠራተኞች የመድኃኒት እጥረት ስለገጠማቸው አስቸኳይ እርዳታ እንዲደረግ ጥሪ ያደርጋሉ። ሐሺም ሙሳ በበጎ ፈቃደኝነት የሚሰሩ ሐኪም ናቸው። የስደተኞችን ሁኔታ በተመለከተ እናቶች ልጆቻቸውን መመገብ አልቻሉም። በመሆኑም የተመጣጠነ ምግብ እጦት ችግር ያለባቸው በርካታ ናቸው። የተመጣጠነ ምግብ እጦት ችግርን መቅረፍ አለብን ምክንያቱም ሌሎች የጤና ችግሮች እንዳይከሰቱ ይረዳል። ከዚህ በተጨማሪ ለማንኛውም በተመጣጠነ ምግብ እጦት ለሚሰቃይ ህፃን መድኃኒት መስጠት አለብን። ነገር ግን እዚህ መድኃኒት የለንም። ጦርነቱ ከፈነዳ ጀምሮ በሱዳን አምስት መቶ የሚሆኑ ህጻናት በረሃብ መሞታቸውን የተመድ የህፃናት አድን ድርጅት ዩኒሴፍ አስታውቋል። ይህም ሁለት ደርዘን የሚሆኑና በካርቱም በሚገኝ ወላጆቻቸውን ያጡ ህፃናት ማሳደጊያ ውስጥ ህይወታቸውን ያጡትን ይጨምራል። ድርጅቱ እንደሚለው 57 የሚሆኑ መመገቢያ ጣቢያዎችን እንዲዘጋ ከተገደደ በኋላ ቢያንስ 31 ሺህ ሕፃናት ለተመጣጠነ ምግብና ተያያዥ በሽታዎች ሕክምና አያገኙም። ሶሊማን አህመድ መሃዲ በካምፑ የህክምና ሠራተኛ ናቸው። በርካታ የወባ በሽታና የተመጣጠነ ምግብ እጦት ያለባቸው ልጆች ይመጣሉ። የተመጣጠነ ምግብ እጦት ምልክት ያለባቸውን ሕፃናት ተገቢውን ሕክምና እንዲያገኙ በአቅራቢያ ወደሚገኝ የሕክምና ማዕከል ሪፖርት እናደርጋለን። የተመድ ስደተኞች ወኪሉ አይኦኤም እንደሚለው ጦርነቱ ባለፈው ሚያዝያ ከጀመረ አንስቶ 414000 ሱዳናውያን ወደ ቻድ ሸሽተዋል። በቅርቡ ደግሞ በዳርፉር ግጭቱ በመፋፋሙ ከፍተኛ ቁጥር ያላቸው ሱዳናውያን ቻድ ገብተዋል። 3.4 ሚሊዮን ሱዳናውያን ቤታቸውን ጥለው ተፈናቅለዋል። አንድ ሚሊዮን የሚሆኑት ወደ ጎረቤት ሀገራት ተሻግረዋል። ክቡራትና ክቡራን፣ ቀጣዩና የመጨረሻው ዘገባችን ደግሞ የዓለም አትሌቲክስ ውድድርን ይመለከታል። በሃንገሪ ቡዳፔስት በቀጠለው የዓለም አትሌቲክስ ቻምፒዮንሺፕ በሴቶች 1500 ሜትር ውድድር ኬንያዊቷ ተወዳዳሪ ፌይዝ ኪፒጊን ቀዳሚ በመሆን የወርቅ ሜዳሊያ ተሸላሚ ሆናለች። ኢትዮጵያዊቷ ድርቤ ወልተጂ የብር ሜዳሊያ የኔዘርላንድስ ዜግነት ያላት ሲፋን ሐሰን ደግሞ የነሃስ ሜዳሊያ አሸናፊ ሆነዋል። ባልደረባችን ኤቢሳ ነገሰ የብር ሜዳሊያ አሸናፊ ከሆኑት አትሌቶችና አሰልጣኞቻቸው ጋር አጭር ቆይታ አድርጓል። አትሌት ደረቤ ወልተጂ ዛሬ በ1500 ሜትር በቡዳፔስት ብር በማግኘት ለኢትዮጵያ ሜዳሊያ አስገኝተሻል። እስቲ ስለ ውድድሩ ንገሪኝ። ምን ተሰማሽ መጀመሪያ? በጣም ደስ ብሎኛል። ውድድሩ አሪፍ ነበር። እንዴት ነበረ ፉክክሩ ከፌዝ ጋር እንደዚሁም ከሲፈን ጋር የነበረ ፉክክር እንዴት አየሽው? ፉክክሩ አሪፍ ነበር። በጣም ጎበዝ እንደዚህ ደረጃ ውስጥ መግባት በጣም ደስ ብሎኛል። ወደፊት ምን አስበሻል? ወደፊት ከዚህ በላይ ሰርቼ ለሀገር ወርቅ መምጣት ስንፈልግ እዚብር ከርደን ዘካልብዬ ማለት ተስፋር አሰልጣኝ ኢሳ ሽቦ የድርቤ አሰልጣኝ ነ በቡዳፔስት ድርቤ ብር በማስገኘት የኢትዮጵያን ሜዳሊያ ቁጥር ከፍ አድርገዋለች። እንዴት አያት ዛሬ በውድድሩ ያገኘችውን ነጥብና ፉክሩ እንዴት አየው? አመሰግደውለሁ። በጣም አሪፍ ነው። ፍክሩ እንዳየው ኤቦ ከትላልቅ አትሌቶች፣ ከከባድ ሪከርዶች፣ ኦሊምፒክ ደብል ዊነሮች እና ትላልቅ አትሌቶች ከነሲፈን ከነ ኬንያታ ጋር የተወዳደረችው እቺ ልጅ ብር ነው ያመጣችው። ለእኔ ደግሞ እንደ እንደ ብር ሲሆን እንደ ወርቅ ነው የመጀመ ሁለተኛ አለዋንጫ ብትካፈልም ይሄ ትልቅ ውጤት ነው። በጣም ደስተኛ ነኝ። በጣም ደስሻለሁ። የወደፊት እቅድ እንዴት ነው? እግዚአብሔር ከረዳን ቀጣይ አሁንም ከስምንት ወር በኋላ ኦሎምፒክ አለ፣ ፓሪስ ኦሎምፒክ አለ። ስለዚህ ከዛሬ ነው ጀምሮ ወታደርና ስፖርተኛ አይተኛ አሁኑ ነው ከዛሬ ጀምሮ ነው ዝግጅታችን እንደገባ ነው እንቀጥላለን። አንድ ከፍለፊታችን ዳይመንድ ሊጎችም አሉ ትልቅ ውድድሮችም አሉ። ስለዚህ ምንም ማረፍ የለም ነው ምቤ ለመቻ ግርማ፣ በቡዳፔስት ዓለም አትሌት ሻምፒዮና በመሰናክል ሦስት ሺህ መሰናክል ሁለተኛ በመውጣት ለኢትዮጵያ ብር አስገኝተሃል። ከዚህ ፊትም ብር ማክስ አስገኘት የሚታወቅ ነው። እስቲ ስለ ሁኔታው ነገርን ምን ተሰማ? መጀመሪያ ሩጫውን እንዴት አገኘው? መጀመሪያ አመሰግናለሁ። ሩጫ ልክ እንደጠበቁት አይደለም ልክ እንደጠበኩት የወርር ባረር ካርድ እንደሆንኩት ወርቄ ነው ጠበቅኩት። ልክ እንደዛም ግን ወርቄ መጣጤ ብዙም አላስከፋኝም። ቀጥሎም ያለ ነገር ነው በጣም ጥሩ ነው። ግን ወርቄ ነው በውስጤ የተመኘው። ልክ እንደዚያም መጣጤ ምንም አያስከፋኝም። ለሀገሩ ሜዳ አላማ መምጣጤ በጣም ደስተኛ ነው። ካልባካሌ ጋር የነበራችሁ በጣም ወሳኝና በጣም አጓጉኝ ነበር እና እንዴት አየሁ ሁለቱም በአጠቃላይ ፉክክራችሁ እንዴት ነበረ? ስለ አየሩ ሁኔታ እንዴት ተቋቁመ? ሞቃታማ ስለነበረ ማለት ነው። ከብረካሪ ጋር ወደ ፉክክር ያደረገን አንድ ትንሽ ሙቀት አለው እና ሁለተኛ ደግሞ የአየሩ ወጣ ገባ ያለን እንደዛ ነበር። ልክ ውድድሩ በጣም ቆንጆ ነበር እና በዛ አቋቋም እኔም ልክ ሙቀቱ

እንግዲህ ኦሎምፒኮች ስ ላይ እንደውም ከመጣው ዓለም ሻምፒዮናሽ ላይ ምን አይነት ፊልዶች ላይ ልትሳተፍ ትችላለህ? እኔ ኦሎምፒክ ላይ መሳተፍ የሚለው በሁለት ነገር ነው። እሱም በጥሩ ሁኔታ በጥሩ ትሬኒንግ በደንብ ትሬኒንግ አድርጌ በሁለት ፊልድ መሳተፍ ፈልጋለሁ። ልክ እንደተሳተፍኩት ጥሩ ውጤት ፈልጋለሁ። መሳተፍ ብቻ ሳይሆን ምርጥ ውጤት ይፈልጋለሁ። በዛ ምክንያት ደግሞ ውጤት የማደርገው ነገር ስራ ነው። ስራ በደንብ ስራ ለዚህ ሁለት ፊልድ ላይ ስኬት የሚያደርግ ስራ ሰርጃ ለቀጣይ ቶኪዮ ላይ ለቀጣይ ፓሪስ የሚካሄደው ላይ እዘጋጃለሁ ብዬ አስቤ ነው። የትኛው ነው ብቀት ነው አንድ እስካሁን አልወሰንኩም። ከጊዜ ጋር የሚወስድ ነገር እና ከትሬኒንግ ሰርቼ ሮድኮት ውድድሮች ላይ የሚወስድ ነገር ይሆናል። ከዚህ ውስጥ ሁለቱ አምስት ሺህ እና አስር ሺህ ላይ አንዱ መርጫ ጋር ሁለት የሚሆን አሰልጣኝ ፍቃዱ ግርማ፣ እንደሚታወቀው የአትሌት ለሜቻ ግርማ አሰልጣኝ፣ እንደዚሁም ደግሞ ወንድም ነህ። በመጀመሪያ በቡዳፔስት በሶስት ሺህ መሰናክል በገኘው ድል እንኳን ደስ ያለው ትናንት ተካሂደው ውድድር ለመቻ ብር አግኝቷል፣ ለሀገሩ ሜዳሊያ አስገኝቷል። እና እንዴት አየው ውድድ አጠቃላይ እንዴት እንደጠበቅከው እና ከትሬኒንጋችሁ ጋር ተገናኝተዋል? ጠበቃችሁ አግኝታችኋል? ትናንት የነበረው ፉክክርና እኛ ስንጠብቅ የነበረ ነገር እንደፈለግነው እንደጠበቅነው አልነበረም። እኛ የጠበቅ ነው ሌላ ነው። ያ ውድድር ላይ ደግሞ ያጋጥማል። አንዳንድ የፈለከው ያቀድከው ነገር ላይመጣም ይችላል። እሱም ለምክንያት ሊሆን ይችላል። ምክንያት ስኖር ነው የሆነ ነገር እንደጠበቅ የማይሆኑ ምክንያቱ ደግሞ፣ እኛ ውጤቱ ደስ ብለናል። አሪፍ ነው። ለመንበር ትልቅ ነገር ነው። እንደ ዓለም ስለሆነ ዓለም ቻምፒዮን ነው። ዓለም ቻምፒዮን ደግሞ የተለያየ ነገር ነው የሚመጣ። ግልና የአገር ውድድር የድል ጉዳይ አለ፣ በቃ ታክቲክም አለ፣ ብዙ ነገር አለ። እሱ ይዞ ነው ያው እኛም ደሞ ትሬኒንግ ያደረግነ ከትሬኒንግ ጋር ደሞ ማች አድርገን ስናይ ትሬኒንግ በጣም ትሬኒንግ ሰርተናል። ሁሉም ነገር አሪፍ ነበር፣ ጥሩ ነበር። ትሬኒንግ ላይ ግን ውድድር ላይ ያው እንደፈለግነ እንደጠበቅነው ባይመጣም አሪፍ ነው። ኖርማል ነው። ችግር የለም። ለሚቻ ግርማ በተለያየ ርቀቶች ለመሮጥ እቅድ አለው እና ያው ለአሰልጣኙ ምን እያደረጋችሁ ነው ያላችሁ? ምንድን ነው በአጭር ጊዜ ውስጥ ወይ በረጅም ጊዜ ውስጥ የሆነ ቦታ እንደርሳለን ብላችሁ እስቴፕል ቼስ እንዳለ ሆኖ በሌላም ያው ችግር የለም። በሌላም ያው ጥሩ ውጤት እየመጣ ነው፣ ውጭ ማለት ነው። በስቴፕል ውስጥ ውጭ፣ አሁን ወደፊት ደግሞ ሌላም ያው የሆነ እርቀት፣ ዘብ ምንም፣ ሁሉም እርቀት ላይ አሁን ብቃት አለ። ሰው ከሺ አምስት እስከ አስር ሺህ ችግር የለም። አገር በኩሎ ውጤት መምጣት የሚችል ሰው ነው። መስናክል ብቻ ይዜ መስናክል ብቻ እንደዚህ ማለት ማለት አለ። ሌላ ተጨማሪ ፈልገን እዛ ላይ ሰርተን ውጤት በቂ ውጤት እናመጣለን ብለን የሰራን ክቡራትና ክቡራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልድ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ነገ ምሽት በተመሳሳይ ሰዓት እንገናኝ። ሰላም ተናደሩ።